የእንግሊዝ ውጭ ጉዳይ ሚኒስትር ፊሊፕ ሃሞንድ ትላንት በሰጡት መግለጫ በጉዳዩ ላይ ከኢትዮጵያ አቻቸው ዶክተር ቴዎድሮስ አድሃኖም ጋር መወያየታቸውን ብርቱ ያሉትን መልእክት ያስተላለፉባቸው መሆኑን ተናግረዋል። የእንግሊዙ የዜና አውታር ሮይተርስ እንደዘገበው ሚስተር ሃሞንድ ከዶክተር ቴዎድሮስ አድሃኖም ጋር ከተነጋገሩ በኋላ በሰጡት መግለጫ የእንግሊዝ ዜጋ አንዳርጋቸው ጽጌ ከታሰሩ አንድ ዓመት ቢያልፍም የመታሰራቸውን ጉዳይ በሕግ ለመሟገት እንኳ ሳይቻል ብቻቸውን ተነጥለው እንዲቆዩ ተደርጓል ብለዋል። የእንግሊዙ ውጭ ጉዳይ ሚኒስትር አክለውም የአቶ አንዳርጋቸው ደህንነት በእጅጉ እያሳሰባቸው መሆኑንና የእንግሊዝ ቆንስላ አቶ አንዳርጋቸውን በየወቅቱ ማግኘት እንዲችል ለማድረግ ከኢትዮጵያ ባለስልጣናት ጋር ቃል ቢገባም በተደጋጋሚ የቀረቡት ጥያቄዎች ግን ያለመልስ መምከናቸው ያሳዘናቸው መሆኑን አመልክተዋል። የእንግሊዝ መንግስት ባለፈው ነሐሴ ሎንዶን የሚገኙትን የኢትዮጵያ ጉዳይ ፈጻሚ መልእክተኛ ጠርቶ አቶ አንዳርጋቸው ላይ ቀደም ሲል ተላልፎ የነበረው የሞት ፍርድ ተፈጻሚ እንደማይደረግ ማረጋገጫ እንዲሰጠው ጠይቆ ነበር። ጉዳዩ በኢትዮጵያና በእንግሊዝ መካከል ያለውን ግንኙነት ወደ አደጋ እየወሰደው እንደሆነ ማስጠንቀቃቸውን ሮይተርስ አክሎ ዘግቧል። ኢትዮጵያ በተደጋጋሚ ያቀረብንላትን ጥያቄ ሳትቀበል መቅረቷ ተቀባይነት የለውም። የጉዳዩ አለመንቀሳቀስ እንግሊዝ በብዙ የምታከብረውን ከኢትዮጵያ ጋር ያላትን ግንኙነት ይጎዳዋል ብለዋል ፊሊፕ ሃሞንድ። በሌላ በኩል ደግሞ አቶ አንዳርጋቸው የተያዙት በጥሩ ሁኔታ ነው ስትል ኢትዮጵያ የለንደንን ስሞታ ዛሬ አስተባብላለች። የኢትዮጵያ ጠቅላይ ሚኒስትር አማካሪ አቶ ጌታቸው ረዳ ዛሬ ለሮይተርስ ሲናገሩ ባለስልጣኖቻቸው ከእንግሊዝ ጋር ሲተባበሩ መቆየታቸውንና አቶ አንዳርጋቸው የሚገኙበትን ሁኔታ እንደሚያውቁ ገልጸዋል። አንዳንዶች ሊስሉ የሚሞክሯቸው አሳዛኝ ታሪኮች መሰረተ ቢስ ናቸው ብለዋል። አቶ ጌታቸው አክሎም ይህ ሁኔታ በግንኙነታችን መንገድ ላይ እንዲቆም ጨርሶ አንፈቅድም ብለዋል። ይሁን እንጂ አሉ አቶ ጌታቸው፣ እንግሊዛውያኑ ወዳጆቻችን የሚጠይቁን አንድን የተፈረደበት ሽብርተኛ ያለ ቅድመ ሁኔታ እንድንለቅ ከሆነ ይህ የማይሆን ነገር ነው። ይህንን ይረዳሉ ብለን እናምናለን። የሰብአዊ መብት ተሟጋች ቡድኖች የኢትዮጵያ መንግስት ተቃውሞን ለማፈን ጋዜጠኞችን፣ የመብቶች ተሟጋቾችንና ብሎገሮችን እንደሚያስር በየወቅቱ ይከሳሉ። መንግስቱ ግን ሲያስተባብል ይሰማል።